የኤሌክትሮኒክ ና የፖስታ ግንኙነት መመሪያ 2018 የሚል ስያሜ እየተሰጠው ና በታንዛኒያ ኮሚኒኬሽን ደንብ አውጭ ባለስልጣን እየተረቀቀው ደንብ ባለፈው መጋቢት ወር አጋማሽ ነበር የጸደቀው። በአዲሱ መመሪያ መሰረት ታንዛኒያውያን የአምደመረብ ጸሀፍት እና የኦንላይን ራዲዮ ና ቴሌቪዥን አገልግሎት ሰጪዎች በኢንተርኔት ማንኛውንም ጽሑፍ ከማውጣታቸው በፊት ፈቃድ ለማግኘት ማመልከቻ ማስገባትና በዓመትም 900 ዶላር መክፈል ይጠበቅባቸዋል። አዲሱ መመሪያ የኢንተርኔት መድረኮችና የማህበራዊ መገናኛ ብዙሀን ተጠቃሚዎችንም የሚነካ ነው። የታንዛኒያ መንግስት አንድ ድረ-ገጽ ለመንግስት የማይመች ወይም የህዝብ አመጽ ሊቀሰቅስ ይችላል የሚባል ጽሑፍ ካወጣ የታንዛኒያ መንግስት ፈቃድ ሊከለክለው ይችላል። ጽሑፉን ያወጣውን አምደ መረበኛም እስከ 2200 ዶላር ሊቀጣ ይችላል። ተቺዎች ይህ የመቀጫ ክፍያ ለብዙ ታንዛኒያውያን እጅግ ብዙ መሆኑን አመልክተዋል። ታንዛኒያዊው የፖለቲካ ተንታኝ ጀነራሊ ኡሊሙንጉ እንደሚሉትም ይህ ፕሬዚደንት ጆን ማጉፎሊ ተቃውሞን ለማፈን የወሰዱት ሌላ እርምጃ ሆኖ ታይቷል በዚች አገር ውስጥ ሀሳብን በነፃ የመግለጽ ሁኔታ ቀስ በቀስ እየተዘጋ እየጠበበና አሳሳቢ በሆነ ደረጃም እየተወሰነ ነው ለማለት እንችላለን። የታንዛኒያ መንግስት የፕሬስና ሀሳብን የመግለጽ ነፃነትን ለማፈን በቀጣይ ምን ሊያደርግ ይችላል በሚል በብዙዎች ዘንዳ በወቅቱ ስጋት መፈጠሩን ነው የፖለቲካ ተንታኙ ያስታወቁት። አንዳንድ የመገናኛ ብዙሃን ድርጅቶች ባለፉት ጊዜያት ለብዙ ጊዜ ተዘግተው ቆይተዋል። በጎርጎሪዮሳዊው 2017 ዓ ም ብቻ ስዋሂሊ ዴይሊ፣ ታንዛኒያ ዳይማን የመሳሰሉ ዕለታዊ ጋዜጦች ተዘግተዋል። ብዙ ጋዜጠኞችም አንድም ታስረዋል ወይም ጠፍተዋል። ለጋዜጠኞች መብት የሚሟገተው ሪፖርተርስ ዊዛውት ቦርደርስ በታንዛኒያ የወጣውን አዲሱን መመሪያ በጥብቅ አውግዟል። በጎርጎሪዮሳዊው 2015 ዓ ም ስልጣን የያዙት ፕሬዚደንት ማጉፉሊ የፕሬስ ነፃነትን የሚያረጋግጡ ሕጎችን ለማጥበብ የወሰዷቸው ጠንካራ እርምጃዎች እንዳሳሰበውም የሪፖርተርስ ዊዛውት ቦርደርስ የአፍሪካ ክፍል ኃላፊ አርኖ ፍሮዤ ለዶይቸ ቬለ ገልጸዋል። እንደ ፖለቲካ ተንታኙ ኡሊሙ ዌንጌ አስተያየት ሰዎች ሀሳባቸውን ለመግለጽ ሕጋዊው መንገድ ከተዘጋባቸው ሌሎች አማራጮች መፈለጋቸው አይቀርም። ይህ ደግሞ ጎጂ ሊሆን ይችላል። ባለስልጣናት ሀሳባቸውን ለመግለጽና ቅሬታቸውን ለመግለጽ የሚፈልጉ ሰዎችን በጣም በሚያፍኑበት ጊዜ ህቡ ድብቅና ግልጽ ባልሆኑ ዘዴዎች የሚጠቀሙ ሰዎች ቁጥር እየጨመረ ይሄዳል። በተከተሉት ጥጥር አመራር በታንዛኒያውያን ዘንዳ ዳምጠው የሚል ቅጽል ስም የተሰጣቸው ጆን ማጉፎሊ በሀገሪቱ ባነቃቆት ተሃድሶ በሙስናና በብቃት አልባነት ሰበብ ብዙ ከፍተኛ ባለስልጣናትን ከስራ አባረዋል። ማጉፉሊ ለዚሁ ውሳኔያቸው ሞገስ ቢያገኙም ሀሳብን በነፃ መግለጽን ካለፉት ጥቂት ጊዜያት ወዲህ እያፈኑ የመጡበት ፈላጭ ቆራጩ አሰራራቸው ብዙ ትችት አፈራርቆባቸዋል። የፖለቲካ ተንታኙ ኡሊ ሙዌንጉ እንደሚሉት ማጉፉሊ በጸረ ሙስና ትግላቸው ያተረፉትን ጥሩ ስም በፈላጭ ቆራጭ አመራራቸው በማበላሸታቸው በአሁኑ ጊዜ ጥቂት ታንዛኒያውያን ብቻ ናቸው የሚደግፏቸው። በእሳቸው አመራር ብዙ የተቃዋሚ ቡድኖች አባላት ታስረዋል። ሰዎች ፕሬዚደንቱን ሰድበዋል በሚልም ይታሰራሉ። በማይረባ ነገር እየተከሰሱም መጉላላት ይደርስባቸዋል። ማጉፉሊ የተቃዋሚ ፓርቲዎች ትዕይንተ ህዝብ እንዳያደርጉና ደጋፊዎቻቸውን እንዳያነቃቁም ከልክለዋል። በአጠቃላይ በኡሊ ሙዌንጉ አስተያየት ታንዛኒያውያን መፈናፈኛ ያጡ ያህል ተሰምቷቸዋል። ፕሬዚደንት ጆን ማጉፉሊ ይህንን ውጥጥር አመራራቸውን እንዲቀይሩ ከመብት ተሟጋቾች ባለፉት ጊዜያት ብርቱ ግፊት አርፎባቸዋል። ዩኤስ አሜሪካ የአውሮጳ ህብረትና በታንዛኒያ የሚገኙ የምዕራብ አውሮጳ ሀገራት ኤምባሲዎችም ከፖለቲካ ጋር በተያያዘ በሀገሪቱ የሚፈጸመው የኃይል ተግባርና የመብት ጥሰት እንዳሳሰባቸው ባለፈው ወር አሳውቀው ነበር።